ዜና። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምን አመሻችሁ? በምሽቱ ጋቢና አዲሱ የኢህአዴግ ሊቀመንበር ዶክተር አብይ አህመድ የፊታችን ሰኞ ጠዋት በጠቅላይ ሚኒስትርነት ቃለ መሐላ እንደሚፈጽሙ ተገልጿል። በሹመቱ ዙሪያ የተለያዩ ትንተናዎችን ይዘናል። መጀመሪያ አሁኑ ሲመረጡ የኢህአዴግን ፕሮግራም ሊያስፈጽሙ በኢህአዴግ ስራ አስፈጻሚ በኢህአዴግ ምክር ቤት ነው የተመረጡት። ስለዚህ የፖለቲካ የዚህ የፖለቲካ ድርጅትን አላማ ለማስፈጸም ነው የተመረጡት። ከዛ ውጭ ይሆናሉ ለማለት አስቸጋሪ ነው የሚሆነው። በሌላ በኩል ደግሞ የራሳቸው ሰብእና ምንድን ነው፣ የራሳቸው ይሄን አመራር ለመውሰድ የወሰኑበት፣ በዚህ አስቸጋሪ ፈተና ባለበት ወቅት ይሄን አመራር ለመውሰድ ራሳቸውን በእጩነት ሲያቀርቡ፣ ድጋፍ ሲሰጣቸው፣ ምን ለማበርከት አስበዋል የሚለውን ማየት ነው የሚሻለው። ከምሁራን የሰማነው ትንተና ነው። የተቃዋሚ ፓርቲዎችስ ምን ይላሉ? ከሰማያዊ ፓርቲ፣ ኦፎኮና አረና እንሰማለን። እኛም ምርጫ አንድ ነው። ምክንያቱም ምርጫ ሌላ አይነት በይዘት ምደባ ነው። ለዚህ ይህን ቦታ ለማግኘት ዶክተር አብይ በድርጅት ደረጃ እንኳን ሀያ አምስት ፐርሰንት እድል አላቸው። እስካሁን ድረስ እንግዲህ ለሀያ ሰባት አመት ሲካሄድ የቆየውን ሁኔታ አጠናክሮ እንደገና ለሌላ ሀያ ሰባት አመት ለማስቀጠል የሚያደርጉት ጥረት ከሆነ ድረስ ከእኛ ከምንፈልጎ ከምንጠይቆ አካሄድ ውጪ ስለሆነ እምብዛም ስሜት አልሰጥንም። የፖለቲካ ምህዳሩን ማስፋትና እርቅና አንድነትን ማራመድ የአዲሱ የኢህአዴግ ሊቀመንበርና የእጩ ጠቅላይ ሚኒስትሩ ቀዳሚ ስራ ሊሆን እንደሚገባ ለአሜሪካ ድምፅ አስተያየቶቻቸውን የሰጡ የአዲስ አበባ ነዋሪዎችም አሉን። ድምፅ ነገሮች ስላሉ ያን ነገር በይበልጥ ያስተካክላሉ ብዬ አስባለሁ። የሰውን ጥያቄ በቻሉት መጠን መመለስ ነው ያለባቸው። በቻሉት መጠንና በቻሉት አግባብ መመለስ ያለባቸው መመለስ ነው። መጀመሪያ ቅድሚያ ለሰላም መስራት ነው። ዘረኝነትን ማጥፋት ነው የመጀመሪያው ስራቸው መሆን ያለበት። ሊያስማማ ወደሚችል ወደ እርቅ መምጣት አለብን። የመጀመሪያው ነገር ይሄ ነው። አስተያየቶቻችሁን ከእናንተም ፌስቡክ አትቬ አማሪክ ላይ እየተቀበልን ነው። ለአየር እናበቃለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አንድ የኬንያ ተቃዋሚ ባለስልጣናት በግዳጅ ከሀገር እንዳባረሯቸው ተናገሩ። ሚጉና ሚጉና በፌስቡክ ገጻቸው እንዳስታወቁት ባለፈው ወር ከተባረሩ በኋላ ከካናዳ እንደተመለሱ ባለፈው ሰኞ ጀምሮ በናይሮቢው ዓለም አቀፍ አውሮፕላን ጣቢያ ውስጥ በሚገኝ መጸዳጃ ቤት ተቆልፎባቸው እንደከረሙ ተናግረዋል። ሚጉና ጠበቆቻቸው በበኩላቸው ደንበኛቸው የተባረሩት ከፍርድ ቤት ትዕዛዝ ውጭ ነው ይላሉ። ስልጣናቸውን በሰዓቱ ለመልቀቅ የወሰኑት የቦትስዋናው ፕሬዚዳንት አመራሩን አንለቅም ለሚሉ የረዥም ዘመናት የአፍሪካ መሪዎች መልእክት ማስተላለፋቸው ተገለጸ። ፕሬዚዳንቱ በዚህ ውሳኔያቸው መጀመሪያ እንደ ዚምባብዌው ፕሬዚዳንት ሮበርት ሙጋቤ ቀጥሎም እንደ ዲሞክራቲክ ኮንጎ ሪፐብሊክ ፕሬዚዳንት ጆሴፍ ካቢላ ለመሳሰሉ ስልጣን ላይ ሙጭጭ ለሚሉ የአፍሪካ መሪዎች ነው መልእክት ያስተላለፉ ተብሏል። በዚሁ መሰረት ስልጣን መልቀቅ የእርሳቸው ተራ ነውና ፕሬዚዳንት ኢያን ካህና ልክ ከአስር አመት በኋላ በመጪው ቅዳሜ ስልጣኑን ለምክትል ፕሬዚዳንቱ ለም እንደሚያስረክቡ ተገልጿል። ቦትስዋና ብዙውን ጊዜ በነጻና ሀቀኛ ምርጫ በማካሄድ በተለይም ከነጻነት በኋላ በከፍተኛ ሙስናም የማትታማ ሀገር መሆኗ ይነገርላታል። የሰሜን ኮሪያው ፕሬዚዳንት ኪም ጆንግ ኡን እና የደቡቡ መሪ ሙንጄ ኢን በመጪው ሚያዝያ 15 ቀን ለጋራ ውይይት እንደሚገናኙ ተገለጸ። ይህ ታሪካዊ የተባለው የግንኙነት ቀን ይፋ የተደረገው ዛሬ ሐሙስ ሁለቱም ሀገሮች ልኡካን የተኩስ አቁም ስምምነት በተደረሰበት ፓን ሙን ጆም መንደር በተወያዩበት ወቅት መሆኑ ታውቋል። በመጨረሻም ፓኪስታን እየተፈለጉ ያሉ አማጽያን ጎረቤት ሀገር ውስጥ የሽብር ተግባር እያካሄዱ መሆናቸውን የሚያመላክት መረጃ የያዘ ዶሴ ለአፍጋኒስታን መላኳን አስታወቀች። ፓኪስታን ዛሬ ይህን እርምጃ የወሰደችው ከፍተኛ የዩናይትድ ስቴትስ ዲፕሎማት አሊስ ወልስ አፍጋኒስታን ውስጥ ሰላም ስለሚመሰረትበት ሁኔታ ለመወያየት ሀገሯ ውስጥ በሚገኙበት ወቅት መሆኑ ነው ለዛሬ እንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሆኑ እያለን እንጋብዛችኋለን። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን ስ ፕሮስ አዲሱ የኢህአዴግ ሊቀመንበር ዶክተር አብይ አህመድ የፊታችን ሰኞ ጠዋት ላይ በጠቅላይ ሚኒስትርነት ቃለ መሐላ እንደሚፈጽሙና ለኢትዮጵያ ሕዝብ ንግግር እንደሚያደርጉ ተገለጸ። በኦህዴድና በኢህአዴግ ምክር ቤት አባላት እምነት የተጣለባቸው የዶክተር አብይ የስልጣን ዘመን መጪ ተስፋዎችና ፈተናዎችም ከወዲሁ ሰዎችን እያነጋገሩ ነው። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። ወጣቱ የፖለቲካ ሰው ዶክተር አብይ አህመድ ከፊታችን ሰኞ ጀምሮ ጠቅላይ ሚኒስትር የሚለውን ማዕረግ በይፋ ይረከባሉ። እናም ከጥቂት ቀናት በኋላ ዘመነ ኃይለ ማርያም ደሳለኝ አብቅቶ የእርሳቸው የኃላፊነት ጊዜ ይጀመራል። የገዢው ፓርቲ ምንጮች ለአሜሪካ ድምፅ እንደገለጹት ሰኞ የሚካሄደው የፓርላማው ልዩ ስብሰባ አጀንዳ ይሄው ቃለ መሐላ የመፈጸምና የስልጣን ርክክብ ነው። ቃለ መሐላውን ተከትሎም ያን የጠቅላይ ሚኒስትር ተብለው የሚጠሩት ዶክተር አብይ ለመላው የኢትዮጵያ ህዝብ ንግግር እንደሚያደርጉ ይጠበቃል። ያኔ ስለ አዲሱ ሰው የፖለቲካ ዓላማና አገራዊ ዕቅድ የተሻለ ፍንጭ ይኖራል። እድሜያቸው በአርባዎቹ መጀመሪያ የሆነው ዶክተር አብይ አህመድ ወደ ከፍተኛ ኃላፊነት የመጡት ደረጃ በደረጃ ነው። ኦህዴድ ከተመሠረተበት ጊዜ ጀምሮ በአባልነት የቆዩት ዶክተር አብይ ፓርቲው በወታደራዊ ዘርፍ የሰጣቸው ስምሪት ቀዳሚ ኃላፊነታቸው እንደነበር መረጃዎች ያሳያሉ። የኮሎኔልነት ማዕረግም አላቸው። በአጭሩ ኢንሳ በመባል የሚታወቀውን ብሔራዊ የመረጃ ደህንነት ኤጀንሲ ንድፈ ሀሳብ በመቅረጽና ወደ ትግበራ በመለወጥ መሳተፋቸውም ተገልጿል። የሳይንስና ቴክኖሎጂ ሚኒስትር ሆነው ባገለገሉበት አጭር ጊዜ ያመጡት ለውጥም የአመራር ብቃታቸው ማሳያ መሆኑን የሚናገሩ አሉ። የሆዴድ ቃል አቀባይ አቶ ካሳሁን ጉፌ አንዱ ናቸው። ለአንድ ዓመት አካባቢ የሰሩት ያንም ቢሮ ዶክተር አብይ ብዙ ጊዜ የሀያ አንደኛ ክፍለ ዘመን አመራር ነው። ስትራቴጂስት ነው። ኢኖቬተር ነው። ሀሳቦችን ያፈልቃል። በጣም ወርኪንግ ኢንቫይሮንመንት ማመቸት ይታወቃል። ሳይንስና ቴክኖሎጂ ሚኒስቴርን ከተራ ዝም ብሎ ተራ መስሪያ ቤትነት እንደ ቱሪስት መስህብ መዳረሻ መስህብ እስከሚጎበኝበት ተቋም ድረስ የቀየረና ዲዛይን ያደረገ የተገበረ ሰው ነው። በተመሳሳይ ታዲሱ በተጀመረበት ወቅት በምክትል ፕሬዚደንት ማዕረግ የኦሮሚያ ብሔራዊ ክልላዊ መንግስት ከተማ ልማትና ቤቶች ቢሮ ኃላፊ ሆኖ በተቀመጠበትም ወቅት በተመሳሳይ ሳይንስና ቴክኖሎጂ ሚኒስቴር በነበረበት ፖዚሽን የነበረ ዝም ብሎ ባዶ ኮንዶሚኒየም የሚመስል ህንፃን በጣም ሞደርን አድርጎት ለዓይን የሚማርክ ማንም ሰው ፈዞ የሚያይበት ዲዛይን ያደረገ በጣም ፔፐርለስ ወርኪንግ ኤንቫሮንሜንት የፈጠረ የሰራተኛውን አመለካከት የቀየረ አለቃና ምንዝር አስተሳሰብ ያጠፋ አብሮ በቲም ብዙ ስራ የፈጸመ ጓድ ነው። በግል ሕይወታቸው ባለትዳር የሁለት ልጆች አባትና የፕሮቴስታንት ክርስትና እምነት ተከታይ ናቸው፣ ዶክተር አብይ። እናም ወጣቱ የቤተሰብ አስተዳዳሪ አሁን ደግሞ ታላቅ አገራዊ ኃላፊነት ሊረከቡ ተዘጋጅተዋል። በአዲሱ ኃላፊነት ሊመዘኑም ጊዜው ደርሷል። ምንጮች እንደሚገልጹት ሂደቶችም እንዳረጋገጡት ፓርቲያቸው ኦህዴድ ለዚህ ኃላፊነት ካመነባቸው ቆይቷል። ከእርሳቸው በፊት የሆዴድ ሊቀመንበር የነበሩት አቶ ለማ መገርሳ ያንን ኃላፊነት ለዶክተር አብይ አስረክበው ወደ ምክትልነት ዝቅ ብለዋል። በኢህአዴግ ምክር ቤት ለሊቀመንበርነት ብሎም ለጠቅላይ ሚኒስትርነት በተደረገው ምርጫ ዶክተር አብይን ለእጩነት የጠቆሙትም ራሳቸው አቶ ለማ መሆናቸውን ምንጮች ነግረውኛል። የተመረጡት ከሆዴድ ውጭ ያሉ የኢህአዴግ አባል ድርጅቶችን ድምፅ ጭምር በማግኘት መሆኑ ደግሞ በግንባሩ ውስጥ የተሰጣቸውን ቦታ ሊያሳይ ይችላል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ራሳቸው ዶክተር አብይ እንዲመረጡ መፈለጋቸውን እነዚሁ ምንጮች ጠቁመዋል። አቶ ኃይለማርያም ስልጣናቸውን ለማስረከብ የወሰኑት የመፍትሄው አካል ለመሆን እፈልጋለሁ በማለት ጭምር እንደሆነ ይታወሳል። ለዶክተር አብይ መመረጥ አንዱ ምክንያት ተቃውሞ የበዛበትን የኦሮሚያ ክልል የሚወክሉ መሆናቸው እንደሆነ የሚገልጹ አስተያየት ሰጪዎች አልጠፉም። በአገሪቱ ላለው አለመረጋጋትና ለቀጠለው ፖለቲካዊ ችግር መፍትሄ ይሆናል በሚል እሳቤ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ በእነዚህ አስተያየቶች አይስማሙም። የእርሳቸው መመረጥ ለለውጥ የተዘጋጁ ናቸው ከሚል እሳቤ ጋር የተያያዘ እንደሆነ ነው የሚያምኑት። በራሱ አዲሱ ተመራጭ መሰየም እንደዚህ ነው ብሎ መናገጃ ምክንያቱም የነበሩት ጥያቄዎች በጣም ከዚህ የዘለሉ ናቸው። እገሌ መሆን አለበት፣ እገሌ መሆን የለበትም የሚለው አይመስለኝም። ነገር ግን ለለውጥ የተዘጋጀ ለለውጥ ራሱን ያስገዛ ሰው ቢመራው ሌሎች የተነሱ በርካታ የሕብረተሰቡን ጥያቄዎች ይመልሳሉ የሚል እሳቤም የነበረ ይመስለኛል ስለዚህ ይቀጥሉ በተከታታይ የሚወሰዱ እርምጃዎች ናቸው ዋናዎቹ ማለትም ለህዝብ ተገቢ ጥያቄዎች ትክክለኛ መልስ ለማስጠት ለመስጠት የሚያስችሉ ሁኔታዎችን ቀይሶ ወደ ተግባር የመግባቱ ጉዳይ ነው ዋናው ጥያቄ የሚሆነው በዚሁ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ሌላው ተንታኝ ዶክተር አስናቀ ከፋለ በበኩላቸው ውሳኔው ሁለት ነገሮችን ያማከለ እንደሆነ ይገምታሉ። በአንድ በኩል ይህን ነገር ስንመለከተው ከዚህ በፊት ባልተለመደ ሁኔታ የዚህ የሊቀመንበር ምርጫው ብዙ ውይይት ተደርጎበታል። ኦህዴድ በቅርቡ ባደረገው ስብሰባ የአመራር ሽግሽግ አድርጓል። ባለፈው ጊዜ የኦህዴድ ስራ አስፈጻሚ የሰጠውን መግለጫ ለየት ያለ መግለጫ ነው የሰጠው። ስለ አለው የፖለቲካ ሁኔታ ከሌሎች ተቃዋሚ ኃይሎች ጋር የመስራት የፖለቲካ ምህዳሩን በማስፋት በተመለከተ መግለጫው ያወጣው ሀሳብ አለ። ከዛ በተጨማሪ በቅርቡ የአመራር ሽግሽግ በሚደረግበት ጊዜ አቶ ለማ መገርሳ ከሆዴድ ሊቀመንበርነት ተነስተው ምክትል ሊቀመንበር ሲሆኑ ዶክተር አብይ ሊቀመንበር ሲሆኑ ይሄ ፍላጎት አመራር ላይ የመሳተፍ ፍላጎት በሆዴድ መካከል እንዳለ ወደ ፌዴራል መጥቶ ሚና ለመጫወት ከፍተኛ አመራሩ ላይ በምርጫ ላይ መምጣት ፍላጎት እንዳለ ያሳየ ይመስለኛል። ሌሎች እንግዲህ የምክር ቤቱ አባላትም አሁን እድሉን ለዶክተር አብይ ሲሰጡ ለሀገሪቱ አሁን በዚህ በተቃውሞ በብዛት ያለበት የኦሮሚያ ክልል ከመሆኑ አንጻር መፍትሄ ሊያመጣ ይችላል የሚል ሀሳብ ያለም ይመስለኛል። እንግዲህ የለውጥ እነዚህ አዲሱ የኦህዴድ አመራር የሚባሉት መካከል ናቸው እሳቸው እድል የመስጠት ፍላጎት ያለም ይመስለኛል። እንግዲህ ምርጫውን ስንመለከት ይሄ ውሳኔ የመተላለፉ ያለውን ችግር ለመፍታት አንድ እርምጃ ሊሆን ይችላል ተብሎ የታሰበ ይመስለኛል። የዶክተር አብይ ስኬት ሊኖራቸው በሚችለው የስልጣን መጠን ጭምር እንደሚወሰን ከወዲሁ እየተናገሩ ያሉ ወገኖች አሉ። እንደዚህ አይነት አስተያየቶች መነሻ የሚያደርጉት የጠቅላይ ሚኒስትር ኃይለማርያምን የስልጣን ዘመን ነው። ከዚህ ዓለም በሞት የተለዩትን አቶ መለስ ዜናዊን ተክተው በ2005 ዓ ም መጀመሪያ ወደ ጠቅላይ ሚኒስትርነት የመጡት አቶ ኃይለማርያም ሙሉ ስልጣን አልነበራቸውም የሚሉ ወገኖች መኖራቸው የአደባባይ ሚስጥር ነው። እንደዚህ አይነት አስተያየቶችና ራሱ ኢህአዴግ የሚያራምደው የጋራ አመራር የተሰኘ መርህ የዶክተር አብይን ስልጣን ሊገድቡ ይችሉ ይሆን? የአዲስ አበባ ዩኒቨርሲቲው ዶክተር አስናቀ ሀሳባቸውን አካፍለውኛል። ይሄ ነው ለማለት በአሁኑ ጊዜ የሚከብድ ይመስለኛል። ለምን? እንግዲህ አንዱ ያየነው ነገር ምንድን ነው? በህገ መንግስቱ የተቀመጡ ስልጣኖች አሉ፣ የስልጣን ክፍፍሎች አሉ። ለምሳሌ በስራ አመራሩና በስራ አስፈጻሚውና በህግ አውጪው በፍርድ ቤት መካከል ህገ መንግስቱ ስልጣኖችን ከፋፍሏል፣ ግልጽ በሆነ መልኩ ስልጣኖችን ከፋፍሏል። የሆነው ግን ምንድን ነው ባለፉት አመታት ያየነው፣ በመሪ ድርጅቱ ወይም በፖለቲካል ፓርቲውና በመንግስት መካከል ያለው የስልጣን ክፍፍል ወይም ደግሞ ገደብ እየሳሳ እየሳሳ በመምጣቱ በመንግስትና በፓርቲ መካከል የመቀላቀል ነገሮች በሰፊው ተንጸባርቀዋል። ይሄን ነገር እንዴት አድርገው አንድ ሰው ብቻውን ሊያርቀው ይችላሉ የሚለው አስቸጋሪ ይመስለኛል አሁን ባለው ሁኔታ ያም ሆኖ ግን አንድ አመራር ምንጊዜም ቢሆን አንድ ሰው ወደ አመራር በሚመጣበት ጊዜ እና ወደ አመራር ወደ የዚህ የፖለቲካ አስተዳደር መሮዎች በምንገባበት ጊዜ ሁለት ነገሮች ያሉ ይመስለኛል። በእንግሊዝኛው ኤጀንሲና ስትራክቸር አንድ መዋቅሩ ምንድን ነው የሚሰጠው? መዋቅሩ ምን ፈተናዎችን ያመጣል? ምን አማራጮችን እድሎችን ይሰጣል? ሁለተኛው ደግሞ ራሱ አንድ ሰው ወደ አመራር በሚመጣበት ጊዜ የራሱ ራሱ ምን አይነት እድሎችን ይፈጥራል? እንግዲህ የዚህ መስተጋብር ነው መጨረሻ ላይ አንድ አመራር ጥሩ ነው በጥሩ ሁኔታ ሊወጣ ይችላል ወይም ላይወጣ ይችላል የሚለውን እንግዲህ የዶክተር አብይን በዚህ በሁለቱ መካከል አንደኛ መዋቅሩ መጀመሪያ አሁኑ ሲመረጡ የኢህአዴግን ፕሮግራም ሊያስፈጽሙ በኢህአዴግ ስራ አስፈጻሚ በኢህአዴግ ምክር ቤት ነው የተመረጡት። ስለዚህ የፖለቲካ የዚህ የፖለቲካ ድርጅትን አላማ ለማስፈጸም ነው የተመረጡት። ከዛ ውጭ ይሆናሉ ለማለት አስቸጋሪ ነው የሚሆነው። በሌላ በኩል ደግሞ የራሳቸው ሰብእና ምንድን ነው? የራሳቸው ይህን አመራር ለመውሰድ የወሰኑበት በዚህ አስቸጋሪ ፈተና ባለበት ወቅት ይህን አመራር ለመውሰድ ራሳቸውን በእጩነት ሲያቀርቡ ድጋፍ ሲሰጣቸው ምን ለማበረከት አስበዋል የሚለውን ማየት ነው የሚሻለው ራሳቸውም እንግዲህ እድሉ በሚያገኙበት ጊዜ ለህዝብ መግለጽ ይገባቸዋል ብዬ ነው ማስበው። ዶክተር አብይ አህመድ ቃለ መሐላ በሚፈጽሙበት የሰኞው የፓርላማ ልዩ ስብሰባ ዲፕሎማቶችና ሌሎች እንግዶች እንደሚገኙ ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን እናልፋለን። ገዢው ኢህአዴግ ሊቀመንበሩን መረጠ። ለመሆኑ የዶክተር አብይ አህመድ መጪ የኢትዮጵያ ጠቅላይ ሚኒስትር የሚሆነው የፓርቲው ሊቀመንበር ሆኖ መመረጥ ይልቁንም በተቃዋሚ ፓርቲዎች አይን ምን አይነት እንድምታ ፈጥሮ ይሆን? ሶስት የተቃዋሚ ፓርቲ መሪዎች አወያይተናል። አሉላ ከበደን ያወያያቸው አብርሃ ደስታ ባላለው የአረና ፓርቲ ሊቀመንበር ነኝ። ሙላቱ ገመቹ እባላለሁ። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ነኝ። በመድረክ ምክትል ሊቀመንበር ና የህዝብ ግንኙነት ኃላፊ ነኝ። እሺ፣ አመሰግናለሁ። እኔም የሺዋስ አሰፋ እባላለሁ። የሰማያዊ ፓርቲ ሊቀመንበር ነ እንግዶቼ፣ ሁላችሁንም ለትውውቁ አመሰግናለሁ። የአሁኑ የኢህአዴግ ሊቀመንበር ምርጫ ታዲያ በብዙ ምክንያቶች ከአሁን ቀደም ባልታየ መልኩ ትኩረት ስቦ ሰንብተዋል። ለመሆኑ ዶክተር አብይ ይመረጣሉ ብላችሁ ጠብቃችሁ ነበር? ያው ኢህአደግ ነው ዝሮ ዝሮ፣ ስለዚህ ብዙ የጠበቁት ነገር አልነበረም። ነገር ግን ህወሀት በነበረ መረጃ አቶ ደመቀ መኮንን ለመምረጥ ተዘጋጅቶ ነበረ። አቶ ደመቀ ካልሆነ ደግሞ አቶ ሽፈራው ሽጉጤን ለመምረጥ ተዘጋጅቶ እንደነበረ ና ዶክተር አብይ ይፈልጋል ይመርጣል ብዬ አላሰብኩም ነበር። ቢሆንም ግን የፈለገ ቢመረጥ ለእኔ ትርጉም አይሰጠኝም ነበር። አሁን ከተመረጠ በኋላ በምርጫው ሂደት የነበረውን ነገር ስሰማ ግን ትኩረቴን በጣም የሳበው ነገር ሁሉም እነ ዶክተር ደብረጽዮንም ተወዳድረው ተሸንፈው ዶክተር አብይ አህመድን የተመረጠ ሲባል በህወሀት ስልጣን አልተሰጠው ያው ነጥቆ ነው የወሰደው ብዬ ነው የማስበው። ስለዚህ ነጥቆ ከወሰደው አንድ ዜና ሆነዋል። ምክንያቱም አመራረጡ የአመራረጥ ሂደቱ ትኩረት እንዲስብ ሆነዋል። መልካም አቶ አብርሃ ደስታ ከጠበቁት ውጪ እንደሆነ ነው የገለጹት። አቶ ሙላቱስ በእርሶ በኩል ይህን ዜና ጠብቀውት ነበር? የሆነውንስ እንደምን አገኙት? እንግዲህ ባለፉት ጊዜያት ውስጥ ከሚመላለሱትና ከሚሰጡት በሶሻል ሚዲያ ከሚካሄዱት ብዙ ወሬዎች ነበሩ። የተለያዩ ስሜቶች ነበሩ። አራቱም ሆነው እንደሚቀርቡ አይነት ነበር። በሚዲያ ላይ ሲነገር የነበረው የአራቱ ድርጅቶች ሊቀመንበርነት እጩ ሆኖ እንደሚቀርቡ አይነት ነው እና አሁን በመጨረሻ ላይ እንግዲህ ሶስት ሆኖ በመቅረባቸው ምክንያቱም አቶ ደመቀ መኮንን ባላቸው ቦታ እንደቆዩና ለሊቀመንበርነት እንዳልተወዳደሩ ነው የተረዳ ነው እና ዶክተር አብይ አህመድ መመረጣቸው በዚህ አጋጣሚ በግሌ እንኳን ደስ አላቸው ነው የምለው ለማንኛውም ከኢህአዲግ ውስጥ ማንም ሰው ተራም ቢመረጥ የድርጅታቸው ነው እና ድርጅቶች ደግሞ በየጊዜው መሪዎቻቸውን እንደ ማንኛውም የሚመርጡት ነው እና ስለዚህ በእኛ በኩል የሚሰጠን ነገር የለም። ኢህአዴግ ውስጥ የሚመረጡት የድርጅቱን ፖሊሲ የሚያስፈጽሙ እና እስካሁን ድረስ እንግዲህ ለሀያ ሰባት አመት ሲካሄድ የቆየውን ሁኔታ አጠናክሮ እንደገና ለሌላ ሀያ ሰባት አመት ለማስቀጠል የሚያደርጉት ጥረት ከሆነ ድረስ ከእኛ ከምንፈልጎ ከምንጠይቆ አካሄድ ውጪ ስለሆነ እምብዛም ስሜት አልሰጠንም አቶ የሸዋስ እርስዎም ባጭሩ እንዲሁ ዜናውን ሲሰሙ የነበረውን ሁኔታ ጠብቀው ነበረ አመሰግናለሁ በጣም እንግዲህ ይህንን ጉዳይ በተመለከተ መግለጫ ወጥተናል እኛም ምርጫ አንድ ለው ምክንያቱም ምርጫ ሌላ አይነት በይዘት ምደባ ነው ለዚህ ይህን ቦታ ለማግኘት ዶክተር አብይ በድርጅት ደረጃ እንኳን ሀያ አምስት ፐርሰንት እድል አላቸው ከዛ የኦህዴድ ተራማ እሳቸው ያደረጉት ንግግር እንደዚህ እንደዚህ ስናስብ ደግሞ እድላቸው ወደ አርባ ወደ አምሳ ፐርሰንት ከፍ ያለ ነበር። ከዛ በተጨማሪ በዓለም አቀፍም እዚሁም በሀገር ውስጥ ባሉ ወደ እሳቸው የሚያመለክት ነገር ይገለጽ ነበር እና እሳቸው እንደሚመደቡ የሚያሳዩ ፍንጮች ነበሩ። ሁለቱ ከዚህ በፊት ከኔ ቀደም ብለው የተናገሩት ጓደኞች እንደተናገሩት ይሄ በራሱ ግብ አይደለም። ከዚህ በፊትም የተለያዩ ሚኒስትሮች ተቀይረዋል። ጠቅላይ ሚኒስትሩ አቶ ኃይለ ማርያም ተጠይሯል። ይሄ ግን በራሱ ግብ አይደለም። ሌላ ግብ አለ። መሰረታዊ ለውጥ ሪፎርም ያስፈልጋል። ለዛ ኦህዴድ እንደ ድርጅት ተራማጅ በመሆኑ ሰው ዶክተር አብይም የተሻለ በንግግሮቻቸው የተሻለ ፍንጭ በማሳየታቸው ታሪካዊና፣ ነገር ግን ፈታኝ የሆነ ወቅት ላይ እሳቸው መሆናቸው ለምንፈልገው ሪፎርም ከሀይሉት አማራጮች የተሻሉ ናቸው ብለን ነው የወሰድነው እኛ። ይህንን እንግዲህ በተግባር ወደፊት የምናየው ይሆናል። አሁን ባለው እንትን ግን እሳቸውም የገቡትን ቃል የሕዝቡንም ፍላጎት እንዲያሟሉና ለእውነተኛ ለውጥ እንዲሰሩ ፈጣሪ እርዳቸው ነው ምለው የተቃዋሚ ፓርቲዎች የሰጡትን አስተያየት ነው የሰማነው። አሁን ደግሞ ከዜጎች እንስማ። የገዢው ግንባር ኢህአዴግ አዲስ ሊቀመንበር መሰየሙ ተስፋ የፈነጠቀ እንደሆነ ለአሜሪካ ድምፅ አስተያየቶቻቸውን የሰጡ የአዲስ አበባ ነዋሪዎች ተናገሩ። የአዲስ ሰዎች መመረጥ ብዙ ለውጥ እንደማያመጣም የተናገረዋሉ። የፖለቲካ ምህዳሩን ማስፋትና እርቅና አንድነትን ማራመድ የአዲሱ የኢህአዴግ ሊቀመንበርና እጩ ጠቅላይ ሚኒስትር ዶክተር አብይ አህመድ ተቀዳሚ ስራ ሊሆን እንደሚገባም መለስካቸው አመሃ ያነጋገራቸው የመዲናዋ ነዋሪዎች ገልጸዋል። ቪኦኤ በዚህ ምርጫ ዙሪያ እግር ባደረሰ ያናገራቸው ሰዎች ይህን ስሜት የሚያንጸባርቁ ይመስላሉ። አንድ ወጣት ግን ስሜቱ የተለየ ነው። ስምም አለበት፣ ወጣት ነው። ሚካኤል እባላለሁ። ለእኔ ብዙም ለውጥ ያለ ምስለን ሰው ቢቀያየርም ፖሊሱ ካልተቀያየረ አሁንም ሰላም እናገኝ ስላልመሰለኝ ያው ብዙም አልተከታተልኩትም። ዋናው የሰላሙ ጉዳይ ነው። ሰላሙ እስካልመጣ ድረስ ሰው ቢቀያየር ምንም ፋይዳ ያመጣል ብዬ ስላላሰብኩ ነው። ሰላሙ የሌለበት ምክንያት ወይም እንደዚህ አስጊ የሆነበት ሁኔታ የተፈጠረበት ምክንያት ምን ይመስልሃል አንተ? ያው የሰው ጥያቄና የመንግስት መልስ ስላልተመጣጠነ ይመስለኛል የሰው ጥያቄ የሚጠይቀውም ጥያቄ በአግባቡ ስላልተመለሰለት ይመስለኛል ይሄ ነገር የተፈጠረው። በሻሉስ መጠን መመለስ ነው ያለባቸው። በሻሉስ መጠንና በሻሉስ አግባብ መመለስ ያለባቸው መመለስ ነው። መጀመሪያ ቅድሚያ ለሰላም መስራት ነው። ዘረኝነትን ማጥፋት ነው የመጀመሪያው ስራቸው መሆን ያለበት። ስማቸውን ሊገልጹ ያልፈለጉ ሌላው ሰው ግን ከዚህ የተለየ አስተያየት ሰጥተዋል። ፕሮሰሱን ስለማናውቀው ለምን እንደዘገየ ማወቅ ትንሽ አስቸጋሪ ነው፣ ግን እንዳልኩት የመጨረሻው ውጤት ሁሌም በተስፋ ስለምንኖር ትንሽ ተስፈኛ አድርጎኛል። ለምን ነው ተስፋ ያደረቦት? በሚ ሰው እየመመረጥ እንግዲህ ግለ ታሪካቸውን አላውቅም፣ ነገር ግን በተደጋጋሚ በሚናገሩት ንግግር ለብዙ ወጣቶች ተስፋ የሚሰጥ አይነት አካሄድ የሚሄዱ ይመስለኛል። በእድሜም ጥሩ ደረጃ ላይ የአደልቱንም ወጣቱንም ያማከለ ማካከል ላይ ያሉ ስለሆነ የሁሉንም ሁኔታ ያገናዘበና ማቻቻል ይችላሉ አስባለሁኝ። ወንድሜ ይስማማል በል ዳዊት፣ ማነ ዳዊት፣ ወጣት ነህ? ለመሆኑ ውስጥ ትከታተል ነበረ ሰሞኑን ኢህአዴግ ሊቀመንበሩ ለመምረጥ የሚያደርገውን ሂደት? አዎ እከታተል ነበር፣ ብዙም ባይሆን ከሞላ ጎደል ትከታተል ነበር። እንዴት ነው? ምን አስተያየት አለህ በዶክተር አብይ ላይ? በዶክተር አብይ ላይ ቀደም ሲል አንዳንድ ስፒቾችን እከታተል ነበረ? ያው ያለው ስፒች የሚናገራቸው ነገሮች ምናምን አሪፍ ናቸው፣ ቆንጆ ነገሮች ናቸው። ያንን ግን ያው መሬት ላይ ወርዶ መኖር ከተቻለ ብቻ በዛ ድጋፍ መስጠትም አይደለም ግን መኖር ከተቻለ ያው ማይደግፍ የለም። ያንን የሚያወሩት የሚያመ ከኖሩት ማለት ነው። አሁን እንግዲህ እኒህ ሰውዬ በጥቂት ቀናት ውስጥ ፓርላማ ቀርበው ጠቅላይ ሚኒስትር ይሆናሉ። ምን እንዲሰሩ ትፈልጋለ? መጀመሪያ መጀመሪያ የመጀመሪያውና ቀዳሚ ነገሩ ያው የሰው መብት ነው። ሰው በመብቱ ማለትም ሲፈጠር የተሰጠውን መብት ተጠቅሞ ብዙ አይነት ነገሮች አሉ። እኛም ሆነ እኛም በእኛም በእኛም ላይ በወጣቶችም ላይ ከህፃን እስከ አዋቂ የሚደርስበት የአስተዳደር በደል አለ። እነዛን የአስተዳደር በደሎች ከቀረፉ ብዙ ቦታ ላይ ያው እንደምናቀው፣ ያው ስራ ለመኖር ስራ ያስፈልጋል። የስራ አጡ ቁጥር መቀነስ ከቻሉ እንደሚታየው እንደሚወራው ሳይሆን እንደምንኖረው እኛ እንደምናውቀው ደግሞ የኑሮ ግሽፈቱ ወደ ላይ የወጣውን ርታች ወረታች እንግዲህ ወይም በተመጣጣኝ ሁኔታ ካወረዱልን ያው እንግዲህ የህዝብ ድጋፍ ይኖራል። ሌላዋ አስተያየቷን የሰጠችኝም ወጣት ስሟን ለመግለጽ አትፈልግም። በነገራችን ላይ ደስ ብሎኛል። አካባቢ በመረጣቸው ምንድነው የተሻለ ነገር ደግሞ እናያለን ብዬ ገምታለሁ። ለምንድን ነው ይህን የገመትሽው? እንደ አንድ እንትን አጋጥሞኝ ብዙ ጊዜ ስብሰባ ላይ አነጋገራቸው፣ የሚሰጡት አስተያየት፣ ስለ ህዝቡ ያላቸው ግንዛቤ ብዙ ነገራቸው በቅርብ ጊዜ እንደተከታተልኳቸው ጥሩ አስተሳሰብ ያላቸው ሰው ናቸው እና በዛ መልኩ ትንሽ የተሻለ ለውጥ ይመጣል ብዬ አስባለሁ። እንዲህ ሰውዬ አሁን ተመርጠው ለሊቀመንበር ተመርጠዋል ኢህአዴግ። ግን ከዚህ በኋላ ደግሞ ፓርላማ ሄደው እንደገና ጠቅላይ ሚኒስትር ሆነው ይሰየማሉ። ጠቅላይ ሚኒስትር ሆነው እንደተሰየሙ በአንች በኩል መውሰድ አለባቸው በቅድሚያ መውሰድ አለባቸው የሚታያቸው እርምጃዎች ምንድን ነው? በእኔ በኩል አንደኛ የሕዝቡን ጥያቄ ማዳመጥ መቻል አለባቸው። ከዚህ በፊት የሚነሱትን ጥያቄዎች በይበልጥ እሱን ነገር ላይ በደንብ ትኩረት ሰጥተው ማየት አለባቸው። ብዙ ጊዜ ብዙ ነገሮች አሁን ያሉት ነገሮች ትንሽ ትርምስ ነገሮች ስላሉ ያን ነገር በይበልጥ ያስተካክላሉ ብዬ አስባለሁ። ለምን የምናየው ነው ግልጽ ነው። በሁሉም በኩል ያለውን ነገር ቢያስተካክሉ ደስ ይለኛል። ሌላውና ስማቸውን እንደ ብዙዎቹ ለመናገር ያልፈቀዱት አስተያየት ሰጪ ደግሞ ይህን ብለዋል። ሰሞኑን የተደረገው ምርጫ ዶክተር አብይ አህመድ፣ ኦህዴድ፣ ለማ መገርሳ እንዴት እንደምለያቸው አላውቅም፣ ግን በከዛ አካባቢ የሚወጣውን መግለጫዎች በአጠቃላይ ስመለከት ጥሩ ነገር ይመጣል የሚል ተስፋ አለኝ። ይሄ እኔ ብቻ ሳይሆን ሰው ከቢጤው ይውላል እንዳትለኝ እንጂ የማውቃቸው ሰዎች ሁላ ተመሳሳይ ሀሳብ ሲያንጸባርቁ ነው የምሰማው። እንበል አሁን ከዚህ በኋላ ያለው ነገር በልማድም በአስተራድም እንደተመለከት ነው ማለት ነው። ዶክተር አብይ ወደ ፓርላማ ቀርበው ሊሰየሙ ነው ጠቅላይ ሚኒስትር ሆነው። ይሄ እንግዲህ አሁን ከሚያነሷቸው ካነሷቸው ጉዳዮች እኮ አንጻር ብንመለከት ትልቅ ፈተና ትልቅ ተግዳሮት የሚጠብቃቸው ይመስላል። እንደው በእርሱ ሀሳብ ቅድሚያ የቅድሚያ ቅድሚያ ሊሰጡት የሚገባ ስራ ምንድን ነው ብሎ ያስባሉ? በእኔ ሀሳብ ዶክተር አብይ ከሁሉ አስቀድሞ ከእሳቸው ቀደም ከነበሩት ሁለት ጠቅላይ ሚኒስትሮች ውድቀት ለመማር መዘጋጀት አለባቸው። የተለያዩ ዘርፎች አሉ። አንደኛው ለጊዜያዊ ፖለቲካ ጠቀሜታ ተብሎ ዘላቂነት ያላቸው የህዝብ ጥቅምን የማይተናኮሉ ነገሮችን ከማድረግ መታገት ራስን መቆጠብ ነው። ሌላው እንግዲህ ፖለቲካ ስልጣንን እንዴት እንደሚያደራጁ እንዴት እንደሚጠቀሙበት በጊዜ ቢማሩትም ከአሁኑ ያንኑ አስበው መሄድ አለባቸው። ከዛ በመለስ ግን ኦህዴድ በመግለጫው ላይ ያወጣቸው በጣም መሰረታዊ የሆኑ የህዝብን ጥቅም የሚጠብቁ እርምጃዎቹን አሁኑኑ መውሰድ መጀመር አለባቸው። ይሄ ትረስት ይፈጥራል። የኦህዴድ ትልቁ ነገር ከሌሎቹ የሚለየው አገሪቱ ውስጥ ያለው አሁን ቀውስ იე პოლიტიკა ყავს მოხонуン იტეკებელი მოხонуン გამой გიტაკო დიხე დარო თანეს გადეს შე მე დაზე so what it windows for those howls tanara ask him for more ni simera darama waqtarama no waqtar poisde basam dim cham bezatre That's how I am. The red de yeah. Who is the best? I just had to say that I don't need to be the same. a mischief, she is a ram, and I I am the desire, I just have do my desire to <laughs> the የዛሬ የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። ፌስቡክ አትቪ አማሪክ ላይ አስተያየቶቻችሁን ለሰጣችሁ እናመሰግናለን። በትዊተርም ሀሽታግ ጋቢና ቪወይም በመጠቀም አስተያየቶቻችሁን አድርሱ። ስናስተናግዳችሁ ያመሸነው እኔ የመስታወት አራጋው ና ሄኖክ ሰማ ጊዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የቴክኒክ መሐንዲሱ ሱሌ ታራዋሌ ጋር በመሆን እንሰናበታለን። መልካም ምሽት በዚህ ሙዚቃ ወዩ შეmapSizeን კაცს ეკადას Nana tele sawachanta diszo somao malara dafrodis o fasavlara qoema tobadis sikodemoz moshar gata dis zalarava basketavrna sikoy tiket satin otorna eroga tasgode eroga dzodeta tsode eroga tasgode erogoi sodeta tsade un te c'è che t'orde malo shineta